ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው የቅዳሜ ታህሳስ 10 2013 ዓ ም ፕሮግራማችን አሁን ጀመረ። ሰላም ጤና ይስጥልን። እንደምናመሻችሁ፣ የተከበራችሁ አድማጮች። ከዋሽንግተን ዲሲ አስተናጋጃችሁ ቆንጅ ይታየ ነኝ። ንጉሱ ታምሬ ፕሮግራማችንን እያቀናበረ እስከ አራት ሰዓት ድረስ አብረናችሁ እናመሻለን። ከዓለም ዙሪያ በተጠናቀሩ ዜናዎች ይሆናል ፕሮግራማችንን የምንከፍተው። ለምሽቱ ያሰናዳናቸው በርከት ያሉ ወቅታዊ ዘገባዎችም አካተናል። ሰሞኑን በሰሜን ኢትዮጵያ ዳንሻ ሁመራና ማይካድራ የተዘዋወረው ዘጋቢያችን የተመለከተውን ያካፍለናል። ሌላው ዘጋቢያችን ደግሞ ያላማጣን ወቅታዊ ይዞታ ያስቃኘናል። በመተከልና በወለጋ የዜጎችን ሞት መታደግ አለመቻሉ ለችግሩ የተሰጠው ትኩረት ውጤት ነው ሲል ኢዜማ አሳሰበ፣ ዘገባ ይዘናል። ሌሎችም በርከት ያሉ ዘገባዎችን አካተናል። ምሽታችሁ ከእኛ ጋር እንዲሆን አስቀድመን እንጋብዛለን። መልካም ምሽት። ወደ ዜናው እንለፍ። ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ከአዲስ አበባ ባህር ዳርና ጎንደር ተቋርጦ የነበረው በረራ ዛሬ ጀምረዋል። የኢትዮጵያ አየር መንገድ ዛሬ ስራውን ሲጀምር አራት በረራዎችን ማድረጉን ገልጿል። የባህር ዳር አይሮፕላን ጣቢያ ስያሜም ተቀይሯል። አስቴር ምስጋናው ተጨማሪ አላት። ከአዲስ አበባ ባህር ዳር የአየር በረራ ከህዳር 6 2013 ዓ ም ጀምሮ ተቋርጦ እንደነበር ይታወቃል። ምክንያቱ ደግሞ ወቅታዊው የሰላም መደፍረስ ነው። አየር መንገዱ ከዛሬ ጀምሮ የአየር በረራ አገልግሎት መጀመሩን የኢትዮጵያ አየር መንገድ ኤርፖርቶች ድርጅት የባህር ዳር ቅርንጫፍ ኃላፊ አዋጁ ባዘዘው አስታውቀዋል። የመጀመሪያው ፍላይት አረፋው ሊነሳ ነው። በቀን አራት በረራ አለ ነው። ሮኬት የተተኮሰ ቀን የተተቋረጠው ግን ዛሬ ጀምረናል። ያው ዛሬ ተጀምረዋል። ያው ሲመጣሁን ሙሉ ሰው ነው። ከዚህ ደግሞ ወደ ሀምሳ ሰው አካባቢ አለ ነው። ለጊዜው አራት አድርገን ጀምረናል። ጎንደርም ጀምረዋል። ከአንድ ወር በላይ ተቋርጦ በነበረው በረራ በብዙ ማህበራዊና ኢኮኖሚያዊ ጉዳዮች ላይ ችግር ገጥሞ እንደነበር ተጓዦች ተናግረዋል። የላዳ ታክሲ አሽከርካሪዎች ደግሞ በዕለት ጉርሳቸው ላይ ጫና ፈጥሮ እንደነበረ አቶ እውነቱ ዘገየ ይናገራሉ። በትንሹ በትንሹ ወደ ስምንት ሺ ብር አስር ሺ ብር አራተናል። ይሄ ማለት እንግዲህ በቤት ክራይ የሚተዳደሩ አሉ። ያን ከቤት ክራይ የሚተዳደር ዛሬ የቤት ክራይ ምን ያህል እንደሆነ ይታወቃል። ያንን እንኳን ለመክፈል የማይቻልበት ሰዓት ላይ ነበረ። ገቢያችን ላይ የመጣው ተጽዕኖ ከባድ ነው። ያንን ግን ተቋቁመን አሁን እግዚአብሔር ይመስገን ወደ ነበረው ስራችን ተመልሰናል። የሀገሪቱን ችግር ተወግዷል። ወደፊት ደግሞ እግዚአብሔር ክልላችን በይበልጥ ደግሞ የቱሪስት ከተማ እንደመሆኗ መጠን ወደፊት የሚጠብቀን ደግሞ የጥምቀት በዓል አለ፣ ገናም ገና አለ። ይሄ ተደምሮ አሁን ያጣነውን እናገኛለን ብለን እንደ እግዚአብሔር ፈቃድ እንጠብቃለን። በረራ መጀመሩ በሀገሪቱ ላይ ሰላም መምጣቱ ሰላም መምጣቱን ትልቁ የሚያሳይ ነው። ከዚህ ጋር በተያያዘ የባህር ዳር ከተማ አስተዳደር ከንቲባ ኮሚቴ የባህር ዳር ከተማ ኤርፖርት ስያሜ እንዲቀየር ወሰነ። የባህር ዳር ግንቦት ሀያ ኤርፖርት ተብሎ ይጠራ የነበረው የባህር ዳር አውሮፕላን ማረፊያ በሕብረተሰቡ ፍላጎት ውይይት ሲደረግበት ቆይቶ የባህር ዳር ከተማ አስተዳደር ከንቲባ ኮሚቴ ባደረገው ስብሰባ የባህር ዳር ደጅ አዝማች በላይ ዘለቀ ኤርፖርት ተብሎ እንዲጠራ ተወስኗል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አመሰግናለሁ አስቴር። በዓለም ዙሪያ ከሰባ አምስት ሚሊዮን በላይ ሰው ለኮሮና ቫይረስ መጋለጡን የጃንስ ሀፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል አስታውቋል። በቫይረሱ መንሰራፋት ቀዳሚነቱን በመያዝ እንደቀጠለች ባለችው ዩናይትድ ስቴትስ አርባ ሰባት ነጥብ አምስት ሚሊዮን ሰው የተጋለጠ ሲሆን ህንድ ከ10 ሚሊዮን በላይ እንዲሁም ብራዚል ከ7 ሚሊዮን በላይ ባሏቸው ተጋላጮች ሁለተኛና ሶስተኛ ናቸው። ዩናይትድ ስቴትስ ውስጥ በኮቪድ-19 ምክንያት ከ310 ሺህ በላይ ሰው ሞቷል። የዓለም የጤና ድርጅት ከ2 ቢሊዮን በላይ ነጠላ ክትባቶችን እንዳገኘ ያሳወቀ ሲሆን እስከፊታችን ሰኔ ባለው ጊዜ አንድ መቶ ዘጠና ሀገሮች ዜጎቻቸውን እንዲከትቡ እንደሚደረግ የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም አስታውቀዋል። ኢትዮጵያ ውስጥ እስከ ትናንት ድረስ በኮቪድ-19 የሞተው ሰው ቁጥር 1843 የደረሰ ሲሆን ምርመራ ከተደረገላቸው ከ አንድ ሚሊየን ሰባት መቶ ሰላሳ ሺህ በላይ ሰዎች አንድ መቶ አስራ ዘጠኝ ሺህ የሚሆኑት ላይ ኮሮና ቫይረስ መገኘቱና በጽኑ ህመም ላይ የሚገኙት ሁለት መቶ ስድሳ አንድ መሆናቸውን የጤና ሚኒስቴር ትናንት ባወጣው ሪፖርት አመልክቷል። አሁን አስራ ስድስት ሺህ ሶስት መቶ ሀያ አንድ ሰው በኮቪድ-19 ላይ መሆኑ ተገልጿል። ይህ በእንዲህ እንዳለ የኮቪድ-19 መነሳትን ተከትሎ ሀገሮች የወሰዷቸው የውስጥ እንቅስቃሴዎችንና ድንበሮቻቸውን የመዝጋት እርምጃዎች፣ በጉዞ ላይ የተጣሉ ገደቦች በዓለም ዙሪያ ፍልሰተኞችን ለችግር ማጋለጣቸውንና ከሶስት ሚሊዮን በላይ የሚሆኑ ተንቀሳቃሽ ሰዎች በያሉበት ያለ ሥራ ለመቅረት መዳረጋቸውን የዓለም አቀፉ የፍልሰት ድርጅት አይኦኤም ዋና ዳይሬክተር አንቶኒዮ ቪቶሪኖ ተናግረዋል። ቪቶሪኖ ትናንት ታስቦ የዋለውን የዓለም የፍልሰት ቀን ምክንያት በማድረግ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ እንደ ማንኛውም የቀውስ ሁኔታ ሁሉ ስራዎቻቸውን ለማጣት የመጀመሪያዎቹ ፍልሰተኞች ሆነዋል ብለዋል። በዓለም ዙሪያ ለማንኛውም ምክንያት ከሀገር ሀገር እየተዘዋወሩ ያሉ ከ272 ሚሊዮን በላይ ፍልሰተኞች እንዳሉ አይኦኤም ይገምታል። ኢትዮጵያና ኢንዶኔዥያ ውስጥ ወድቀው የ346 ሰው ሕይወት በቀጠፉት ሁለት ቦይንግ 737 ማክስ ኤት የመንገደኛ ጄቶች አደጋዎች ምክንያት እንዳይነሱ የተደረጉትን አይሮፕላኖች ወደ ሥራ ለመመለስና ፍቃድ ለማሳደስ ሲካሄድ በነበረው ጥረት ውስጥ ኩባንያው የሙከራ አብራሪዎችን ሲያሰለጥን የነበረው በተሳሳተ ሁኔታ እንደነበር ትናንት የወጣ የዩናይትድ ስቴትስ የተወካዮች ምክር ቤት ሪፖርት አመለከተ። ለሁለቱም አደጋዎች ምክንያት እንደሆነ የሚነገረው ኤምካስ የሚባለው ቁልፍ ስርዓት ፍተሻ የተካሄደው አግባብ ያለውን አሰራር በተከተለ ሁኔታ እንዳልነበረ ከሕግ መወሰኛ ምክር ቤቱ የንግድ ጉዳዮች ኮሚቴ ሪፐብሊካን ሰራተኞች የወጣው ሪፖርት ይጠቁማል። ሪፖርቱ አክሎም ፌዴራሉ የአቪዬሽን አስተዳደርና ቦይንግ አደጋዎቹን በሰብአዊ ስህተት ለማመካኘት ባደረጉት ጥረት እጅግ አስፈላጊ የሆኑ መረጃዎችን ለመሸፋፈን ሞክረዋል ብሏል። የተገኘው መረጃ ከባለስልጣን መስሪያ ቤቱ ሠራተኞች ጋር ቃለ ምልልስ በተደረገ ጊዜ በተገኙ ቃላት መደገፉንም የሴኔቱ ኮሚቴ ገልጿል። ቦይንግ ኩባንያ ትናንት ባወጣው መግለጫ የሴኔቱን የንግድ ጉዳዮች ኮሚቴ ግኝቶች በአንክሮ እንደሚወስዳቸውና ሙሉውን ሪፖርት መፈተሹን እንደሚቀጥል አስታውቋል። የዩናይትድ ስቴትስ የተወካዮች ምክር ቤት ትናንት በመጨረሻ ሰዓታት በደረሰበት ስምምነት መንግስቱን በከፊል ከመዘጋት ለጊዜው ያዳ ነው የሁለት ቀናት የመሸጋገሪያ በጀት አጽድቋል። የተወካዮች ምክር ቤቱ ለኮቪድ-19 ድጋፍ እንዲውል ሐሳብ በቀረበበት ወደ አንድ ትሪሊዮን ዶላር የሚጠጋ ወጪ ላይ አዝጋሚ የተባለ ትንቅንቅ ውስጥ ገብቶ እያለ ነው መንግስቱ በጀቱን አሟጦ ወደ መዘጋት ጫፍ የደረሰው። የትናንቱ ጊዜያዊ መፍትሄም የዚያው የእንደራሴዎቹ የወጪ እሰጣ ገባ አካል መሆኑ ተገልጿል። የኮቪድ-19 የድጋፍ ወጪ ስምምነት ላይ ለመድረስ ያስችላል የተባለ ድምፅ እንደራሴዎቹ ነገ ይሰጣሉ ተብሏል። የቀረበው የዘጠኝ መቶ ቢሊዮን ዶላር ወጪ ረቂቅ ለንግዶች የሶስት መቶ ቢሊዮን ዶላር ድጋፍ እንዲሰጥ፣ ከሥራ ውጪ ለሆኑ በሳምንት የሶስት መቶ ዶላር ክፍያ እንዲፈጸምና ስድስት መቶ ዶላር ለግለሰቦች በቀጥታ እንዲላክ የሚጠይቅ ነው። ትናንት ይደረሳል ተብሎ ሲጠበቅ የነበረው ስምምነት ከአንድ ሪፐብሊካን እንደራሴ የቀረበ የማዕከላዊ ባንኩን የማበደር አቅም የሚገድብ የተባለ ሀሳብ ተመራጩ ፕሬዚደንት ጆ ባይደን ስራ ሲጀምሩ ምጣኔ ሀብቱን እንዲያገግምና እንዲያንሰራራ ለማድረግ በሚወስዷቸው እርምጃዎች ላይ እንቅፋት ይፈጥራል በሚል ዴሞክራቶቹ በመቃወማቸው ምክንያት ተስተጓጉሏል። በዩናይትድ ስቴትስ መንግስታዊና የግል እንዲሁም የንግድ ተቋማት ላይ ሰሞኑን ለተፈጸመውና አሁንም እየተካሄደ እንደሆነ ለሚነገርለት ግዙፍ የኢንተርኔትና የኮምፒውተር ስርዓቶች ሰርጎ ገብ ጥቃት መንግስቱ አፋጣኝ ምላሽ እንዲሰጥ ትናንት ገለጻ የተደረገላቸው የሀገሪቱ ህግ አውጪዎች አሳስበዋል። እስካሁን የተጠናቀሩ መረጃዎች ሁሉ ጥቃቱ እየተፈጸመ ያለው በሩሲያ እንደሆነ እንደሚጠቁሙ ተነግሯል። ጥቃቱ የደረሰበት አካባቢ ስፋትና ያስከተለው ጉዳት መጠን አሁን ሙሉ በሙሉ እንደማይታወቅ ትናንት ሌቪን ሾ ከሚባል የቴሌቪዥን ፕሮግራም ጋር ቃለ ምልልስ ያደረጉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ እንዲህ አይነት የረቀቀና የተንሰራፋ ጥቃት ከዚህ ቀደም ታይቶ እንደማይታወቅ መናገራቸውን የፈረንሳይ የዜና ወኪል ኤኤፍፒ ዘግቧል። አፍጋኒስታን ውስጥ በአማጺው ታሊባን ቁጥጥር ስር ባሉ አካባቢዎች ህጻናትን ለማስተማር በሺዎች የሚቆጠሩ መደበኛ ያልሆኑ የትምህርት ቦታዎችን ለመክፈት የተባበሩት መንግስታት የህጻናት ደራሽ ድርጅት ዩኒሴፍና ታሊባን ተስማሙ። በዚህ በአይነቱ ታይቶ በማይታወቅ እንግዳ ስምምነት መሰረት ለአንድ መቶ አርባ ሺህ ሴትና ወንድ ህጻናት ትምህርት ለማድረስ እንደሚቻል ተገልጿል። ሁከትና ጦርነት ለዓመታት ባልተለያት አፍጋኒስታን ውስጥ ከሶስት ሚሊዮን ተኩል በላይ የሚሆኑ ህጻናት ከትምህርት ገበታ ተነጥለዋል። በአሁኑ ስምምነት መሠረት አራት ሺህ የሚሆኑ ማህበረሰብ አቀፍ ማስተማሪያ ቦታዎች በሄልማንድ፣ በካንዳሃር፣ በዩሩዝጋንና በፋሪያብ ክፍለ ሀገሮች የሚከፈቱ ሲሆን ወጪዎቻቸውን የመንግስታቱ ድርጅት እንደሚሸፍን አንድ የዩኒሴፍ ባለስልጣን ለቪኦኤ ገልጸዋል። ክቡራትና ክቡራን አድማጮች ለዜና የተያዘው ጊዜ አበቃ። ለቀሪ ዝግጅቶች ወደ ቆንጂት ለመለሳችሁ፣ አብራችሁን ቆዩ። የዓለም ዜናዎቹን አደመጥን። የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን እንድታመሹ በድጋሚ እንጋብዛለን። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ በናይልሳት እንዲሁም በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ ገጻችን ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ታገኙናላችሁ። አሁን ወደ ቀዳሚው ዝግጅት እናልፋለን። በማይካድራ በጅምላ የተቀበሩ ሰዎች ጸሎተ ፍትሐት ተደርጎላቸው አስከሬናቸው ናቸው ቤተ ክርስቲያን ውስጥ እንዲያርፍ ተደርጓል። ሰሞኑን በሰሜን ኢትዮጵያ የሚገኘው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ትናንትና ውሎውን ማይካድራ አድርጎ ነበር። በአጠቃላይ በሰሜን ኢትዮጵያ የኢትዮጵያ መንግስት ህግ የማስከበር ዘመቻ በሚል የሚጠራው ውጊያ ከተጀመረ በኋላ የፌዴራል መንግስት የአማራ ክልል ልዩ ኃይልና የአማራ ሚሊሽያ ወደ ተቆጣጠራቸው ዳንሻ፣ ሁመራና ማይ ካድራ ተጉዞ ሁኔታዎቹን የቃኘው ዘጋቢያችን ዮናታን በከተሞቹ የሚገኙ ሱቆች እየተከፈቱ እንደሆኑና የንግድ እንቅስቃሴም እየተጀመረ መሆኑን ለማየት ችሏል። ጽዮን ግርማ ከዮናታን ዘብዴዎስ ጋር ያደረገችው ቆይታ ቀጥሎ ይቀርባል። በማይካድራ በጅምላ የተቀበሩ ሰዎች ጸሎተ ፍትሐት ተደርጎላቸው አስክሬናቸው ቤተ ክርስቲያን ውስጥ እንዲያርፍ ተደረገ። ሰሞኑን ሰሜን ኢትዮጵያ የሚገኘው የሀዋሳው ዘጋቢያችን ዮናታን ዘብዴዎስ ከዳንሻ በስልክ አግኝተነው ነበር። ማይካድራ ስላለው ሁኔታ በማብራራት ይጀምራል ሲሆን፣ እንደምታስታውሽው ሽው አምነስቲ ኢንተርናሽናል እና የኢትዮጵያ ሰብአዊ መብቶች ኮሚሽን በማይካድራ ከስድስት መቶ በላይ ሰዎች በአንድ ሌሊት ተጨፍጭፈው መገደላቸውን መዘገባችን ይታወሳል። እኔ አሁን በሚገኝበት በማይካድራ ከተማ የተለያዩ እውነቶችን ዛሬ አስተውያለሁ። በተለይ መከላከያ ሰራዊትና የአማራ ልዩ ኃይል እንዲሁም ግብሻው የማይካድራ ከተማ ቢቆጣጠሩም እነዛ በማነታቸው የተነሳ ተነጥለው ተገደሉ የተባሉ ዜጎች ዜጎች አፈር ተመልሶባቸው እንጂ አልተቀበሩም፣ ዝክርም አልተደረገላቸውም ነበር በተለይ ከቀናት በኋላ የተገደሉ አስክሬኖች ለማንሳትም አስቸጋሪ ስለነበረ አንስቶ በቤተ ክርስቲያን ቅጥር ግቢ ውስጥ መቅበርም አልተቻለም ነበር በማለት የአካባቢ ነዋሪዎች ነግሮኛል። ለእነዚህ ዜጎች በተለመደው መንገድ በሃይማኖታቸው መሰረት በማድረግ ጸሎትም ሆነ ቡራኬ እንዲሁም ፍትሐት ተደርጎ ሥርዓተ ቀብር አልተደረገላቸውም። እነዚህ ዜጎች ታዲያ እርማቸውን የከተማ ሰዎች በተለይ እርማቸውን አላወጡም ነበር። ዛሬ ግን በተለያዩ ስፍራዎች አፈር ተመልሶባቸው የነበሩ እነዚህ አስክሬኖች ተቆፍረው ወጥተው በሃይማኖት አባቶች ጸሎተ ስታት ተደርጎላቸው በከተማው በሚገኘው አቡነ አረጋዊ ቤተ ክርስቲያን ቀብረ ስርአታቸው ተፈጽሟል። አስክሬናቸው ተለቅሞ ወጥቶ በቤተ ክርስቲያን መካለም ካበር ስፋ እንዲያርፍ የተደረገላቸው እነዚህ ንጹሀን ተግባድ የተደረገው ሀኪሞችና እንዲሁም የፎረንሲክ ዶክተሮች የፌደራል ፖሊስ አባላት የተገኙበት ነበር። እነሱ ራሳቸው በራሳቸው በሙያዊ መንገድ ምርመራ ሲያደርጉም ተመልክቻለሁ። ዲኤንኤ ወይም የዘረመል ክንጣትን ከእያንዳንዱ አስክሬን ላይ መውሰዳቸውንም አንድ ባለሙያ ነግሮኛል። እንግዲህ ይህ ከተደረገ በኋላ በኢትዮጵያ ኦርቶዶክስ ቤተክርስቲያን ማዕከላዊ ጎንደር ከመጡ ከሃይማኖት አባቶች መካከል አንዱ የሆኑትን ቀሲስ ሊቀትሉ ጋር አወቀ ትእዛዙን ቃለ መጠይቅ አድርገላቸዋለሁ። ንጽሀን ዜጎች በማነታቸው የተነሳ በግፍ ተገድለዋል። ማይካድራ የመጣ ነውም ለነዚህ ለእነዚህ ዜጎች ጸሎ ተስፋት ለመፈጸም ና የእነሱን ሀዘን ለመካፈል ነው ብለዋል። የአብነት መምህራን የሀገር ስብከት ተወካዮች የገዳማት የአርባ አራት አለቃዎችም በአጠቃላይ ከአንድ መቶ በላይ ልቃውንትና ካህናት በማይካድራ ከተማ ተገኝተው በግፍ በሰዎች የለተገደሉ ዜጎች ጸሎተ ፍትሐትን ፈጽመውላቸዋል። ከዛ በኋላም በስፍራው የተገኙ ሰዎችን ሀዘናቸውን ገልጸውላቸዋል። ከሳው ከትዛዙ እንዳሉት ምንም እንኳን የተገደሉ ሴቶችና ወንዶች ቢሆኑም የሁለቱንም ጾታ ዝክር አጠራረብ በአርባ ቀናቸው ዘክረናቸዋል ነው ያሉት። ጸሎተ ፍትሐቱን የጀመሩት ሶሮካ ከተማ መሆኑን ገልጸውልኛል። ከዛ ሁሉ ቀጠልም በዳንሻ፣ በሁመራ፣ በማይካድራና በምድረገነት ከተሞች ሰዎች የተገደሉትን ልቅዋን ጸሎተ ስታት አድርጎላቸዋል ማለት ነው። ነፍስ ይማርንም ብለናል ያሉ። አስክሬኖቹ እየወጡ ለየብቻ ነው የተቀበሩት ወይስ አንድ ላይ ነው? አንድ ቦታ ላይ ነው የተቀበሩት። ዛሬ ቦታው ነበርኩኝ። ይህን አይቻ ያለሁኝ አንድ ቦታ ዘጠኝ፣ አንድ ቦታ አስራ አምስት፣ ሌላ ቦታ አስር እያደረጉ ነበር ሲቀብሩ ነበረው። ቦታውም አይበቃም በምል እያንዳንዳቸው ተለይተው እዛ ምንም እንኳን የተለቀመ ቢሆንም ለእያንዳንዳቸው አይነት ሊበቃ ቦታ ባለመኖሩ ዘጠኝ አስር አስራ አምስት አንድ ላይ እያደረጉ ነው ሲቀብሯቸው የነበረ። በጠቅላላ ስንት አስክሬን እንደተገኘ ለማወቅ ችለሃል? እኔ እዛው ያለው ከአንድ ጅምላ መቃብር ወጥቶ ወደ ቤተክርስቲያን ቅጥር ግቢ ውስጥ መጥቶ የተቀበሩት ሀያ አንድ አስክሬኖች ናቸው። ሌሎችም የተለያዩ ቦታዎች ያሉ አስክሬኖችም እንደዚህ እየተለቀሙ እየመጡ እዛው እንደሚቀበሉ ነግረውኛል። እንግዲህ ያነጋገርካቸው ሰዎች ይሄ አስክሬኖች ወጥተው ሲቀበሩ የቤተሰብ አባል ተርፎ እዛ ቆሞ መታዘብ፣ ማየት የቻለ የሀዘኑን የሚገልጽ የቤተሰብ አባል አግኝተ አነጋግረሃል? አነጋግሬያቸዋለሁ፣ ወይም ስሜታቸውን አጋርተውኛል። ይህን ጥን አላገኝንም ነበር ያሉት አንድ ላይ ወጥተው ግርማቸውን ማውጣቱ አልቻሉም ነበር። ቤተሰቦቻቸው የተገደሉባቸው እዚህ ላይ መጥተው ሲቀበሩ ደስታቸውን ነግሮኛል። እዛ ቦታው ሆነው የተሰማቸውን ስሜት ሲገልጹ ሲያለቅሱ ለማየት ያለ ጸሎተ ፍትሀት የሚያደርጉት ማይካድራ ላይ ብቻ ነው ወይስ ለሌሎችም ያደርጋሉ? ይህም ጥያቄ ም ለተፊ አወቀ ተዘበዛ አስቸላቸው ነበር። እሳቸው ምንድን ያሉት አካባቢውን ደውላ አውቀዋለሁ ለርጃ ሀላትን እዛ አካባቢ ኖር ያለው ንጹሐን ዜጎች በዘመት በጌት ውስጥ ሲገደሉ ኖረዋል። እነዛን ሁሉ በማሰብ ነው ዛሬ ጸሎት የምናደርገው። ንቁንስ ጥቅምት ሰላሳ በእሳቸው አገላለት ተጨፍሶ ተገደሉ ያላቸውን ከስድስት መቶ እስከ አንድ ሺ ለሚደርሱ ዜጎች ዛሬ ስቃት ማብረጋቸውን ነግሮኛል። እነሱ ወደ ከተማው ሲገቡ ወደ ማይካ ድራፍ ሲገቡ ልቃውንትና ካናትን ተቀብሏል የከተማ ነዋሪዎች። ታዲያ እነዚህም ልቃውንትና ካናትን ሲቀበሉ የከተማ ነዋሪዎች፣ በተለይ ሴቶች ሴታቸው በጣም ማዝነው የልባቸው መሰበር የሚያሳብቃቸው ስሜቶችን ተመርክቻለሁ። በተለይ በሁለት አይነት ስሜቶች እንደነበሩ አይቻለን። አንደኛው ስሜት ለተገደሉም ሰሀን ስቃት ተደርጎላቸው በስፍራ ተገኝቶ አልቂ ሰው እርማቸውን የሚያወጡበት መሆኑ ትንሽ ጥሩ ስሜት ፈጥሮባቸዋል። ሁለተኛው ስሜት ደግሞ ቶሎ ዝማሽር በልብ በተቀበረ ሀዘን እንዳለባቸው ነው። ነገሩም እናም በርካታ ሴቶች ና የከተማ ነዋሪዎች በአቡነ አረጋዊ ቤተክርስቲያን ተገኝተው ሀዘናቸውን ገልጸዋል። እርማቸውን አውጥተዋል። እንግዲህ የዛሬን ሪፖርት ሳጠቃልል ሲሆን በማንሳድራ ከተማ አሁንም የአስክሬን ጠረንና ሽታዎች አሉ። አለቀቃትን የሀዘን ማቅም ከከተማው ጨርሶ አልጠፋም። ሌላ ከዛሬ ከአስክሬኑ እንደገና ከማረፍ ከጸሎተ ፍትሐት በተጨማሪ በማይካድራ ያነጋገርከው ወይም የተመለከትከው ነገር አለ? አዎ ያነጋገርኳቸው የከተማው ነዋሪዎች አሉ። አሁንም የአካባቢ ጸጥታ እንደሚያሰጋቸው ነገሮኛል። የጸጥታው ሁኔታ እንዲጠናከርም መንግስትን እየጠየቁ ነው የሚገኙት። ዮናታን ዘብዲዎስ ወደ ሰሜን ኢትዮጵያ ተጉዞ በዛ ያለውን የነዋሪዎቹን ሁኔታ የሚዳስ ዘገባ በማጠናቀር ላይ ይገኛል። በዳንሻ ሁመራና ማይካድራም ተንቀሳቅሶ ነዋሪዎችን አነጋግሯል ነገር ግን የነዋሪዎቹን ሙሉ አስተያየት በድምፅ ለማቅረብ ዛሬ የሚገኝበት ሁመራ ከተማ የኢንተርኔት አገልግሎት ስለሌለ የተመለከተውን በስልክ ሊያጋራን መስመር ላይ ይገኛል ሲሆን ጎንደር ላይ ትንሽ ቆይታ ነበረኝ። ከዛ በኋላ ቀጥታ ወደ ዳንሻ ነበር ያመራሁት። ዳንሻ አሁን ያለችበትን ሁኔታ ለመመልከት ችያለሁ። ዳንሻ እንግዲህ በመከላከያ ሰራዊት ላይ ለመጀመሪያ ጊዜ ጥቃት የተፈጸመባት ከተማ ነች። በዛው ልክ ደግሞ ጥቃቱም የመጀመሪያ እንደመሆኑ መጠን በመከላከያ ሰራዊት ከሁሉም ቀድማ በቁጥጥር ስር የዋለች ከተማ ነች። አሁን ተፈናቃዩ ከጦርነቱ በኋላ እየተመለሰ መሆኑን ለማየት ችያለሁ። የከተማው ነዋሪዎች ነበር ያረጋገጡልኝ። በተለይ በሚሊዮን ኢትዮጵያ ከሚገኙ ከተሞች ውስጥ አሁን የተቻለ እንቅስቃሴ ላይ እንደሆነች ለማወቅ ያለ የንግድ እንቅስቃሴዎች ተጀምረዋል። አንዳንድ ማህበራዊ አገልግሎቶች ተቋማት ስራ ጀምረዋል። ሁሉም ባይሆኑም የፋይናንስ ተቋማት ውስን ባንክ ቤቶችም አገልግሎት የሰጡ መሆናቸውን ተመልክቻለሁ። በአንጻሩ ግን የመብራትና ሌሎች አገልግሎቶች እንዳልተጀመሩ ችግር እንዳለባቸው የከተማ ነዋሪዎች ንግሮኛል። ከሞላ ጎደል ግን ወደ ቀድሞ መደበኛና ሰላማዊ እንቅስቃሴ እየተመለሰች መሆኗን ታዝግ ያለን የከተማ ነዋሪዎችም ሁላቸውም ባይሆኑም ስራቸውን ከጀመሩ ቀናት ተቆጥሯል ብሎኛል። በከተማው በተለይ ክብዳልኮሽ የማህበራዊ አገልግሎት ሰጪ ተቋማት ጉድለት ለእንግልትና ችግር የተጋለጡ መሆናቸውን ነግሮኛል። መብራት በአጭር ጊዜ ውስጥ ወደ መስመር ገብተው ተቀጠሉላቸው ስራ ቢጀምር ወደ መደበኛ ስራችን ወይም ኑሯችን ለመድረስ ይችላል ብሎ ነግሮኛል። ነገር ግን የጦርነቱ ገፈት ቀማሽ እንደነበሩ ጉዳት እንደደረሰባቸው፣ ከአካላዊ ጉዳት እስከ ስነ ልቦና ጉዳት እንደደረሰባቸው ነግሮኛል። ሰዎች ተፈናቅለውባቸዋል። ከሌሎች ቦታም የተፈናቀሉ በተለይ ከሄልሻጣሪዎች ተፈናቅለው እየመጡ በርካታ የአካባቢ ነዋሪዎች እዛው አግኝቻቸው ነበር። ከዛ በኋላ ቀጥታ ያቀናሁ ወደ ኡመራ ከተማ ነበር። በከተማው የመከላከያ ሰራዊት የአማራ ልዩ ሀይልና ምልሻዎች ቅኝት ሲያደርጉ ተመልክች። ያለኝ ኡመራ ከተማ ከጎንደር እስከ ዳንሻ ባድረስ የአንድ መቶ አምስት ኪሎ ሜትር ጉዞይ የህዝብ እንቅስቃሴ የተለመደ አይነት ቢሆንም ግን እዚህ ኡመራ ውስጥ እንደዚ አይነት ነገር አላየሁም። ከተማ በጣም ፈጠረች ብላለች። እንግዲህ እንደሚታወቅ ሲሆን የኡመራ ከተማ በሰሌ ትምህርት የምታወቀው ከሰሌ ትምህርት ጋር በተያያዘም ከፍ ያ የሆነ የንግድ እንቅስቃሴና ሀይለኛ የሆነ የገንዘብ ልውት የሚደረግባት ተረስ ከተማ ነች። ነገር ግን ድራይ እንቅስቃሴ አሁን አይስተዋልም። ሰዎች በየቤቶቻቸው ለቁጭ ያሉት የተቆለፉ ቤቶች በርካቶች ናቸው። የንግድ እንቅስቃሴን እንድዳንሻ ከተማ እንድኖረች እንደ ስራ አልገባም። ምሳሌ የኢንተርኔት አገልግሎት የለም፣ ውሃ የለም፣ መብራት አገልግሎት የለም። ከሌሎቹ ከተሞች የኦመራን ልዩ የሚያደርገው ይሄ ነው። በተለይ አሁን ከዳንሻ ጋር ስናነጻጽር ዳንሻ የተሻለ ካቶች አሉ። ኦመራ ላይ ግን ብዙ ነገር አላስተዋልኩ የለም። በዚህ ሁኔታ ውስጥ የከተማ ነዋሪዎች ለችግር የተጋለጡ መሆናቸውን ነው የነገሩኝ። የኦመራን ሁኔታ እንደዚህ ካልኩ በኋላ ዛሬ ወደ ማይካድራ ነበር ያቀናሁት። ሁኔታ የከተማው ሁኔታ ትንሽ ይከብዳል። የሰዎቹ ስሜት ፊታቸው ላይ የሚታዩ ነገር የተረበሸ መልክ፣ የተረበሸ ፊት፣ በጥሩ ሁኔታ ላይ የማይገኙ ሰዎች ነው የምታገኛቸው ማይካድራ ላይ። ከሌሎች ከተሞች ደግሞ የማይካድራ ልዩ የሚያደርገው ይህ ነው። በርካታ ሰዎች በጅምላ ተቀብረዋል፣ ተገለዋል። እነዚህ እነዚህም እስከ መቃብሮቹ ቦታ ድረስ አይቻቸዋለሁ። አንድ ቦታ ሰላሳ አምስት ሌላ ቦታ ሀያ አምሳ አርባ እስከ ስለ ሰባት ሰዎች በአንድ መቃብር ተቀብረዋል። እንደዛ ስለሚያውቁ ያን ነገር በዓይናቸው ስላዩ የስነ ልቦና ጉዳት ስለደረሰባቸው ላይ የከተማ ነዋሪዎች ፊት ላይ ሲታዩ የሚከብድ ነው። ስጠይቂያቸውም ስታወሪያቸውም የምነዶሽ ይህን ነው እንድምንሉት። እንደዚህ አይነት ነገር በዚህ ምድር ይፈጸማል ብለን አስበን አልነበረም፣ አናውቅም። በኢትዮጵያ ታሪክ ፈጽሞ የመጀመሪያ ሆኖ ብዙ ሰዎች በአንድ ላይ ሊተገለው እርማችን ከናወጣ ሳንቀብር አንድ ላይ ተቀብረዋል። ከፍያ የሆነ የፌልቆዳ ጉዳት አድርሶብናል ነው ያሉኝ። አይናቸው ያዩ ልጆቻቸው ተገደሉባቸው ጥናቶች አገኝቻቸዋለሁ። ቤተሰቦቻቸው የተገደልባቸው ወንድሞቻቸው የተገደልባቸው እንግዲህ ግድያውን ሰርተው የተሰደዱ ከተማቸውን ሀገራቸውን ለቀው ወደ ሱዳን የገቡ ቤተሰቦችን እንዳሏቸው እዛ ባገኘዋቸው ሰዎች ነግረውኛል። ማይቀጥላ ተማለ ግብራት ክልም የኢንተርኔት አገልግሎትም የለም። ከኢንተርኔት በባሴ መልኩ ደግሞ የቴሌኮሚኒኬሽን አገልግሎትም የለም። ስልክ ማውራታችን ኢንተርኔት ተቋርጧል መጀመሪያ ጊዜ እንደነበረ መረጃው ነበረን። ተጠይቃቸው ያ ከተማ ሊኖሮች ለአንድ ሁለት ቀን ተከፍቶ ነበር። ከዛ በኋላ ተመልሶ ተገልጦያሉ። እንደዚህ አይነት የኢንፍራስትራክቸር ወይም የመሰረተ ልማት አገልግሎት ችግር እንዳለ ይነግሮኛል። መንግስት ይህ ችግር ሲደርስ አይተዋል፣ ሰምተዋል። ነገር ግን እንመጣለን ነው ያሉት። እስካሁን መቶ ከመንግረታቸው ብሉ ናቸው ብሎ እየጠየቅን የመንግስት አካል የለም፣ አሁንም በችግር ውስጥ ነው ያለን ብሎኛል። ሲሆን ዮናታን ዳንሻን የሁመራን እና የማይካድራን ሁኔታ ስትነግረን ከጸጥታ ጋር በተያያዘ ሰዎች እንደ ልባቸው ያለ ወታደር፣ ያለ መከላከያ ሰራዊት አጃቢ እንደ ልባቸው መንቀሳቀስ ይችላሉ። መልካም ሲሆን ስጋት ስላለባቸው ሰዎች በነፃነት ያለ ጸጥታ አካላት ጀባና ያነሱ ቅኝት ብቻቸውን መንቀሳቀስ የሚችሉበት ሁኔታ ገና አልተፈጠረም። ሲቪሎች መሰራት አቅሞ ነው የምታገኛቸው በየቦታው። ሰው የራሱን መሳሪያ ይዘዋል። እንቅስቃሴ ተደረግ በግል ደረጃ ሰው መሳሪያ ይዘው የሚንቀሳቀስ ያለው ብጡ ሁመራ ከተማ ከአንቺ ጋር ስልክ የመደባባላችን በፊት ያለ ጸጥታ አካላት ውጭ መሳሪያ ከፍታችሁ ሲቪሎች መሳሪያዎቻችሁን እንድታስቀምጡ እያሏቸው በድምፅ ማጉያ ምረት ሲያስተላልፉ ታዝቤያለሁኝ። ነገር ግን አንቺ እንዳልሽው በእነዚህ ከተሞች ከዳንሻ ውጭ ሰዎች በነጻነት ያለ ጸጥታ አካላት ጥበቃ መንቀሳቀስ እንደማይችሉ ታዝቤ ያለሁኝ እነዚህ ሶስቱ ከተሞች ውስጥ የትኛው የጸጥታ ሀይል ነው ያለው? ማንስ ነው እያስተዳደረ ያለው? ከጎንደር እስከ ሶሮካ ከሶሮካ እስከ ሁመራ ከሆነ የጠንታውን ሁኔታ እየመሩ እየቃኙ እየሰሩ ያሉት የኢትዮጵያ መከላከያ ሰራዊት የአማራ ልዩ ሀይልና የአማራ ሚሊሻ መሆኑን ካዝብ ያለኝ እስከ ተከዘ ሆኑ ድረስ ሄጅ ያለኝ እዛ ድረስ እየጠበቁ ያሉት ፌደራል ፖሊስ የአማራ ልዩ ሀይልና የአገር መከላከያ ሰራዊቶች ናቸው። ዮናታን ዘብድዎስ፣ እስካነጋገርካቸው ሰዎች የወሰድከውን አስተያየትና ምልከታህን ስላጋራህን እናመሰግናለን። ነገር ግን እነዚህ የጠቀስካቸውና ሌሎች የከተሞቹ ሁኔታዎች በቀጥታ በባለ ታሪኮቹ ድምጾች የታገዙ ሲሆኑ ለአድማጮቻችን ሙሉ ስዕል ይሰጡናል። የሁሉንም ወገን ነዋሪዎችና የጸጥታውን ሁኔታ ሌሎች መረጃዎችን አካተህ ኢንተርኔት ከምታገኝበት ቦታ እንደምታካፍለን ተስፋ እናደርጋለን። ለዛሬው እናመሰግናለን ዮናታን። ሲሆንም እኔም አመሰግናለሁ። አንቺ እንዳልሽው በሶስቱም ከተሞች፣ በተለይ በዳንሻ በማይካድራና በሁመራ የተለያዩ ሰዎችን አግኝቼ ታሪካቸውን እንዴት ሊኖሩ ዳሉ በጦርነቱ እናነገ እንዳስተናገዱ አነጋግሬያቸዋለሁ። ድምጻቸውና ምስላቸውን አጠቃላይ ይዣለሁኝ ኢንተርኔት ያለበት ሲገኝ ወይም ሲደርስ እነዚህ መረጃዎች በተለያዩ የመገናኛ ዘሮች በተለይ በሬዲዮ፣ በዌብሳይታችን፣ እንዲሁ በፌስቡክ ገጻችን ለተመልካች አድማጮቻችን የምናደርስ ይሆናል። እኔም አመሰግናለኝ። በጣም አመሰግናለሁ ዮናርታን። አላማጣ ከስጋት አገግማ የወትሮ ገጽታዋን እየያዘች ነው። አላማጣ ከተማ ተቋርጠው የነበሩ መንግስታዊና ህዝባዊ አገልግሎቶች እንዲቀጥሉ መደረጋቸውን የከተማዋ ጊዜያዊ አስተዳደር ገልጿል። የመማር ማስተማሩ ሂደት ግን በአፍ መፍቻ ቋንቋ መማር አለብኝ የሚለው የአካባቢው ማህበረሰብ ጥያቄ ምላሽ ባለማግኘቱ እስካሁን አለመጀመሩን ጊዜያዊ አስተዳደሩ አስታውቋል። መስፍን አራጌ የሚከተለውን ዘገባ አስተላልፏል። አካባቢው አሁን ከስጋቱ አገግሞ ህይወት የወትሮ ገጽታዋን ይዛለች። በጦርነቱ መቀስቀስ ተቋርጦ የነበሩ መንግስታዊና ህዝባዊ አገልግሎቶች ጀምረዋል። አስተያየታቸውን ለአሜሪካ ድምፅ የሰጡት ጊዜ የከተማ አስተዳደሩ ከንቲባ ካሳ ረዳ የተቋረጠውን አገልግሎት ከማስቀጠል ባለፈ ያልተጀመሩትን እንዲጀምሩ ሁኔታዎችን በማመቻቸት ላይ መሆናቸውን ጠቅሰዋል። አሁን እኛ ኢሚዲት ላ ህብረተሰቡ ከመረጠን ኋላ መጀመሪያ በሁለት ነው ከፍለን ያየ ነው ጊዜ የማይሰጡ አገልግሎት ሰጪ ተቋማት ቶሎ ማስጀምር ለምሳሌ እንደ ሆስፒታል፣ ውሃ ልማት፣ መብራት ኃይል፣ ባንክ ከነበረው ድጋፍ ሰጪ ኮሚቴ ጋር ተወያይተን ቶሎ በየቦታው ሂደን አገልግሎት እንዲሰጡ የመንግስት ሰራተኛ እዛም የሚሰራ ሰራተኛ እንዲገባ በማድረግ ቶሎ ስራ እንዲጀምሩ ነበር ያደረግነው። ከዛ ውጭ ያሉት ደግሞ እነዚህ የመንግስት ሴክተር መስሪያ ቤቶች እንደ መዘጋጃ ቤት፣ ገቢዎች፣ ከዛ ኋላ የተወሰኑ ንብረቶቻቸው የተዘረፉ መስሪያ ቤቶች አሉ። ለምሳሌ የከንቲባ ጽህፈት ቤት፣ ፋይናንስ፣ የፀጥታ እዚህ ውስጥ ያሉት አንድ ሁለት ሶስት መስሪያ ቤቶች እነሱ ንብረት ከዞኑ ጋር በመነጋገር አሁን በቅርቡ ማስጀመር የሚያስችል እቃ ያመጡልናል። በዚህ ሁለት ቀን ሶስት ቀን ተገዝቶ ይገባል። በተለይ አካባቢውን ፀጥታ በማረጋገጥና ህግን በማስከበር ረገድ ሄደ የተሰራው ስራ አበረታች መሆኑን ነው የጠቀሱት ከንቲባው በሰፊው እዚህ አካባቢ ትጥቅ የታጠቁ የደህንነት ካድሪዎች ነበሩ። እነዚህ ሰዎች ሁለት ሶስት ሽቦት ክላሽ ያላቸው ሰዎች ናቸው። እነዚህን ሰዎች አይደንቲፋይ አድርገው በመጠቆም መረጃ እንዲሰጡ ተከታትለውም ያሉበት ቦታ እንዲያሳዩ፣ በዚህ ምክንያት ማአት ትጥቆች እያስፈታና ያለ ነው። ይሄ ከህዝቡ ጋር ተባብረን ነው የምናገሩ ያለው ከንቲባው ይህን ይበሉ እንጂ ህወት አካባቢውን ለቆ ከመውጣቱ በፊት በየቦታው የጣላቸውና በግለሰቦች እጅ በድብቅ የሚገኘው የጦር መሳሪያዎች በስፋት ይገኛሉ ይህም ለጸጥታ መደፍረስ ምክንያት እንዳይሆን ስጋት አለን የሚሉ የከተማ ነዋሪዎች አልጠፉም ከንቲባው ስጋቱን ለመቅረፍ የተቋቋመ ግብረ ኃይል ልዩ ክትትልና ቁጥጥር እያደረገ መሆኑን ይናገራሉ እኛ ከአባቶች ጋር ከወጣቶች ጋር የመለመልናቸው ምኒሻዎችም አሉ የራሳችን ወጣቶችም አሉ የሚያግዙ ከነሱ ጋር ተሳስረን በሰፊው ብዙ ትጥቅ አስፈትተናል። ግን ብናስፈታም ከነበረው ታጥቆ የነበረው የጁንታ ቡድን በህገወጥ መልኩ እነሱ ፈቅደውላቸው መዓት ነበሩ። አሁን ምን እያደረግን ነው? ራሳቸው ያላስረከቡ ሰዎች ወይም በጥቆማ ያላስረከቡ ሰዎች መረጃ እየሰበሰብን በየቦታው እየሄድን ፍተሻ እያካሄድን ነው። አሁን የሚጠረጠሩ ቦታዎች አሁን በዚህ ሁለት ቀን አይደንቲፋይ ያደረግን በደንብ አድርገን የት የት አካባቢ የሚጠረጠሩ ቦታዎች ትጥቅ ታጥቀው የሚኖርባቸው በተለይ በተለይ ከነበረው ስርዓት ጋር ትስስር የነበራቸው ሰዎች አሁን የሮራ ቀበል የሚባል አካባቢ አለ። እዚ አካባቢ ከጁንታው ጋር ትስስር ያላቸው ሰዎች እዛ አካባቢ ይኖራሉ። እዚ አካባቢን በሰፊው ትጥቅ የማስፈታት ስራ አልተሰራም የሚል ግምገማ ነበረ። ያንን ቁጭ ብለን መክረን ትላንት በሰፊው የነበሩ ያልተፈቱ ትጥቆች የማስፈታት ስራ ተሰርተዋል። አንድ እዚህ ምንድነው ለከፍተኛ ስጋት የሚዳርግ ሲቹዌሽን የለም። ነገር ግን እኛ ምንድን ነው አንድም ሰው በህገወጥ መልኩ ትጥቅ የታጠቀ አካል መኖር የለበትም የሚል አቅጣጫ ይዘን እየተንቀሳቀስን ነው። ሙሉ በሙሉ ጨርሰናል ማለት አይቻልም። እዚህ አንድ ደስ የሚለው ነገር ምንድን ነው ሰው አክቲቭሊ ፓርቲሲፓንት ነው። እዚህ አካባቢ በሰፊ የተጎዳ ህዝብ ነው ያለን። ወጣቱ በተለይ የማንነት ጥያቄ ስለጠየቀ ብቻ ሲታሰር፣ ሲሳደድ፣ የሰብዓዊ ድርጊቶች ሲፈጸምበት የነበረ ወጣት ነው። يهن اللوت كمت اغلى وود اتوا لوتو بعد وو أمي اب ይህንን የመጣው ለውጥ በአግባቡ ለመጠቀም ደግሞ እነዚህ በህገ ወጥ መልኩ የታጠቁት ሰዎች የማስፈታት ስራ መስራት አለብን። ያንን ደግሞ ብቻችን አይደለም እንሰራ። የጸጥታው አካል አለ፣ አመራር አለ፣ ወጣቶች አሉ፣ በጋራ እየሰራ ነው። የጦር መሳሪያ በህገ ወጥ መንገድ የያዙ ግለሰቦች በቁጥጥር ስር ከዋሉ በኋላ ህጋዊ ውሳኔ የሚያሳልፍባቸው የፍትህ አካላት ተቋቁመዋል ወይ? ሲል የአሜሪካ ድምጽ ሬዲዮ ለከንቲባው ጥያቄ አቅርበው ነበር። የነበሩት ዳኞች አይቀጥሉም ከነበረው ስርዓት ጋር ትስስር ያላቸው ቸው ብዙ ወንጀል ያላቸው የነበራቸው ሰዎች ናቸው። አሁን መርማሪው ቡድን አለ፣ መረጃ እያሰባሰበ ነው። በቅርቡ ያው ፍትህ ስርዓቱ ጠንካራ እንዲሆን ስራ እየተሰራ ነው። በቅርቡ ኤቭሪቲንግ ያልቃል ብዬ አስባለሁ። አገልግሎት አቁሞ የነበሩ ማህበራዊና ኢኮኖሚያዊ ተቋማት ወደ መደበኛ አገልግሎታቸው እንዲመለሱ ሲደረግ፣ የመማር ማስተማር ሂደቱ ግን አሁንም እንደተቋረጠ ነው። ትምህርት ቤት አላስጀመርንም። ለምን ትምህርት ቤቶች አንድ፣ ከፀጥታው ጋር ተያይዞ የነበረው ሁለተኛ ደግሞ ትምህርት ቤቶች ኮምፕሌን አላቸው። ከዚህ በፊት ሲማሩበት የነበረው ቋንቋ ቶታሊ ካርክለም ህብረተሰቡ ከሚፈልገው ውጭ ነበር የነበረው፣ ትህነት ቡድን በሚፈልገው ነበርና አሁን ከዞን ጋር ተነጋግረናል፣ ተወያይተናል። የኛ ችግር ነግረናቸዋል፣ የህብረተሰቡ የሚያስፈልጉ ነገሮች አሁን በቅርቡ ትምህርት ቤቶች እንዲጀመሩ እየሰራ ነው። የአማራ ብሔራዊ ክልላዊ መንግስት አካባቢውን በማረጋጋት የተለያዩ ድጋፍ በማድረግ እገዛ እያደረገላቸው መሆኑንም ጠቁመዋል። እነሱ በጀቱም ይደግፋሉ። የመንግስት ሰራተኛ ደሞዝም ይከፍልልናል። አሁን ግን የ የመንግስት የገንዘብ ስርዓት በቀላሉ ዝም ብለህ የሚወጣም አይደለም። እዚህ ያለው የህዝብ የማገልገል ፍላጎት ደግሞ ጊዜ የሚፈልግ አይደለም። እያያችሁት ነው። ሰው ደግሞ ከዚህ በፊት ለሰላሳ 30 ዓመታት ታፍኖ የነበረ ማህበረሰብ ነው። ሲበደል የነበረ ማህበረሰብ ነው። ያለማጋነን በቅኝ ግዛት ስር ነበር። ወያኔ አስገድዶ ከወሎ ህዝብ ነጥሎ ወደ ትግራይ አስገባው 1984። ከዛን ቀን ጀምሮ የራየ ህዝብ ፍትህ ለአንድም ቀን አግኝቶ አያውቅም። አንገቱ ደፍቶ የኖረ ማህበረሰብ ነው። ባላማጣ ከተማ 03 ቀበሌ ቀጠና አራት ነዋሪ የሆኑት መምህር ብርሃኑ አባዲ አዲሱ የጊዜ አስተዳደር እየፈጸማቸው ያሉትን ተግባራት አድንቀዋል። ውስጣዊ ስሜቴ ሊገልጽልኝ የሚችል አስተዳደር ነው የመጣልኝ። ከዚህ ተወልዶ ያደገ ነው እስቲል ነው። ንብረት የለንም። በኪራይ ቤት እስካሁን አንድ ሺ ብር እየከፈልኩ ኖራለሁ። እኔ ምንም ንብረት የለንም። እዛ 01 ቀበሌ ነበር የወላጆቼ ቦታ። እሱ ደርግ ወስዶት ነበር። ከደርግ በኋላ ወረቀት ይዘን ስናቀርብ አይ ይሄ ህጋዊ አይደለም ብለው ቀዶ ጣሉት። ከዛ በኋላ ወያኔ ስለተቀበለ ወያኔን ደግሞ ስንጠይቀው ወያኔ እናንተ ነፍጠኞች ናችሁ፣ ተወጡ ከሆነ ውጡ፣ እዚህ መሬት የላችሁም በሚል ዛቻና ፍራቻ አንገታችን ቀብረን ስንኖር ነበር። ከዛም ደግሞ ሰርተን ያገኘነውን ገንዘብ የውድብ የምን እየተባለ ለአንዳንድ መሰረተ ልማት እያሉ ምንም አይነት ልማት ሳናይ ገንዘብ ሲበዘብዙ ኑረዋል። ህወሓት በመከላከያ ሰራዊት ላይ ፈጸመ የተባለውን ጥቃት ተከትሎ መከላከያ ሰራዊት ከአማራ ልዩ ኃይል ጋር በመተባበር በወሰዱት ወታደራዊ እርምጃ የውጥረት ቀጠና ከነበሩትና በቅድሚያ ከተቆጣጠሯቸው ግንባሮች የራያ አላማጣ አካባቢ አንዱ ነበር። ብዛትና ፍጥነት ባይሆንም የህዝብ ማመላለሻ ተሽከርካሪዎች ከቆቦ አላማጣ ሲንቀሳቀሱ ለመታዘብ ችለናል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ካላማጣ መስፍን አራጌን ለዘገባው እናመሰግናለን። በመቀጠል ደግሞ የወለጋ ዩኒቨርሲቲ ሬፈራል ሆስፒታል አልጋ ይዘው ሲታከሙ ከነበሩ 384 የኮቪድ-19 ህመምተኞች የ19ኙ ህይወት ማለፉን ተናገረ። የሆስፒታሉ ስራ አስኪያጅ ዶክተር አምሳሉ ታከለ አሁንም አንድ የኮቪድ-19 ህመምተኛ ነው ተብሎ የተጠረጠረ ሰው በለይቶ ማቆያ ይገኛል ብለዋል። በተመሳሳይ የአምቦ ዩኒቨርሲቲ ረፈራል ሆስፒታል ስራ አስኪያጅ ዶክተር ጉደታ በምዕራብ ሸዋ ዞን እስካሁን የ22 ሰዎች ሕይወት በኮሮና ቫይረስ ሳቢያ ማለፉን ገልጸው ቫይረሱን ለመከላከል ድጋሚ ማስተማርና መቆጣጠር እንደሚያስፈልግ መክረዋል። ናኮር መልካ ተጨማሪውን ልኳል። የኮቪድ-19 ወረርሽኝ ስርጭት ከጊዜ ወደ ጊዜ እየጨመረ ቢመጣም በህብረተሰቡ ዘንድ የሚስተዋሉ መዘናጋቶች እና የተሳሳቱ ግንዛቤዎች ተጨማሪ ዋጋ ሊያስከፍሉ ይችላሉ ብለዋል። አንዳንድ የነቀምቴና አምቦ ነዋሪዎች የነቀምቴ ከተማ ነዋሪው አቶ አሰፋ መኩሪያ አስተዋልኩት ስላሉት መዘናጋት እንዲያብራራሉ እጅግ በጣም አሳሳቢ ደረጃ ላይ ደረሰ ይመስለኛል። እንዲያውም አንዳንዶቹ ሲናገሩ እንዲያውም ምንድን ነው ኮሮና ኮሮና የታለ ኮሮና የለም እባክህ ምናምን እስከመባል ደረሰበት ነው። በየጊዜው የምንሰማው ስንት ሕዝብ ይ እንዳለቀ መሆኑ አግባብ አይደለም ብለን ብነግራቸውም አንዳንዶቹ እንዲያውም ከፖለቲካም ጋር የሚያገናኙት አሉ። ጤና ንጠብቅ ለማለት ፖለቲካ ውስጥ መግባት ይህን ያክል አስፈላጊ መስሎ አይታየኝም። ጤንነት ሌላ ነገር ነው፣ ፖለቲካ ሌላ ነገር እና አንድ ሰው ደግሞ ሲኖር ነው ስለ ፖለቲካ መናገር የሚችለው። የተዘናጋን ነው የሚመስለው። መጣጠብ የለም በአሁኑ ሰዓት አስታጥቦ መሄድ የለም። ሰዎች በተሰበሰቡበት ቦታ ላይ እንገኛለን እጅ መጨባበጣለ ብሎ ፓርቶ ሌላው አስተያየት ሰጪ የአምቦ ከተማ ነዋሪ አቶ ኦብሳ ረጋሳ እንዳሉት ኮቪድ አስራ ዘጠኝን አስቀድሞ ለመከላከል ይደረጉ የነበሩ ጥንቃቄዎች መጉደል ብቻ ሳይሆን ጉዳዩ የሚመለከታቸው የመንግስት አካላት ክትትል ማነስም ለጥንቃቄው ልል መሆን አስተዋጽኦ አለው ባይ ናቸው። አምቦ ከተማ ላይ የኮቪድ ጥንቃቄ በጣም ላላ ነው። ምክንያቱም ሰዎች በብዛት ጥንቃቄ አያደርጉም። እጅ መታጠቡም በጣም ቀንሰዋል። የእጅ መታጠቢያ ፋሲሊቲ ራሱ የተዘረጋ ይመስለኝም። እና ደግሞ በሽታው በጣም እየጨመረ ነው። እንደ ሀገርም ትምህርት ቤት ተከፍተዋል። በጣም ርቀት አይጠበቅም። ማክስ የሚያደርግ ሰው የለም። ይህን ማክስ ደግሞ ኢንፎርስ የሚያደርግ ሀይል የለም ወይ ታስክ ፎርስ የለም። ሰዎችም በጣም እየተያዙ ነው። ቢሰራበት አትሊስት ወደ አክሽኑ ከመግባት ግንዛቤ ቢሰጥ ጥሩ ነው። የወለጋ ዩኒቨርሲቲ ሪፈራል ሆስፒታል የሕክምና ክፍል ኃላፊ ዶክተር አምሳሉ ታከለ ወረርሽኙ አሁንም ስላልጠፋ ቅድመ ጥንቃቄዎቹን ተግባራዊ ማድረግ አይከፋም ይላሉ። በአሁኑ ጊዜ በሆስፒታላቸው አንድ ሰው በኮቪድ-19 ተጠርጥሮ ክትትል እየተደረገለት መሆኑን ጠቅሰው ወረርሽኙ በኢትዮጵያ ከተገኘ ወዲህ በሆስፒታላቸው አልጋ ይዘው ሲታከሙ ከነበሩ 384 ግለሰቦች መካከል 19 ሰዎች ህይወታቸው ማለፉን ገልጸዋል። ኮቪዱ ከጀመረ በኋላ 384 ታካሚዎች በኛ ሆስፒታል ታክመዋል። ከነዚህ 19 ህይወታቸው አልፏል። በዚሁ ምም ታሞ ኦክሲጅን የፈለጉ ዘጠና አምስት ናቸው። በዚህ ጊዜ በእኛ ሆስፒታል የሚታከም ስምንተኛ ወይ ደግሞ ተመርምሮ ኮቪድ ተገኝቶ የሚተኛ የለም። ግን ተጠርጥሮ በለይቶ ማቆያ ያለ አንድ በሽተኛ አለ። ህብረተሰብ ውስጥ ያለው ጥንቃቄ ምን ይመስላል የምትለው በጣም በጣም ላልቷል። ሰው እንደፈለገ ይጨባበጣል። የአፍ ሽፋን አረግም እንጂ መታጠቡ ቀርቷል። የአምቦ ዩኒቨርሲቲ ሪፈራል ሆስፒታል ስራ አስኪያጅ ዶክተር ጉደታ ሃይማና በሆስፒታላቸው ከምዕራብ ሸዋ እና አጎራባች ዞኖች ከ25ሺ በላይ ሰዎች ምርመራ ማካሄዳቸውን ገልጸዋል። በኮቪድ-19 ከተያዙ 256 ሰዎች መካከልም አስራ ሁለቱ ህይወታቸው ማለፉን ሲገልጹ በሆስፒታሉ የምርመራ ውጤታቸው ከመድረሱ በፊት ህይወታቸው ያለፈ ደግሞ አስር ሰዎች መሆናቸውን ተናግረዋል። በአጠቃላይ የሀያ ሁለት ሰዎች ህይወት ማለፉንም አብራርተዋል። እስካሁን ከ አንድ ሺህ በላይ የሚሆኑ ታካሚዎች ተጠርጥረው ለዚህ ኮቪድ አስራ ዘጠኝ ከዛ ውስጥ ከሀምሳ በላይ የሚሆኑት ተይዟል ማለት ነው። ከዛ ውስጥ ደግሞ አስር የሚሆኑት ህይወታቸው በዚህ ሆስፒታል እያሉ ህይወታቸው ያለፈበት ሁኔታ ነው ያለው ማለት ነው። ሌላ እንግዲህ ከዚህ ጋር ተያይዞ በሽታውን ስርጭት ስንመለከት ከጊዜ ወደ ጊዜ በጣም እየጨመረ የመጣበት መጨመር ብቻም ሳይሆን ደግሞ የምርመራ ትኩረቱ በጣም በሽታው ምልክት ያሳዩትን ታካሚዎች እና በጣም ተጋላጭ የሆኑትን ብቻ የምንመረምጥበት ሁኔታ ነው ያለው። እነዚህን ሰዎች በምናይበት ጊዜ ከበድ ያለ የበሽታው ምልክት የሚታይባቸው የሳምባ ድክመት ታይቶባቸው ኦክሲጂን የሚፈልጉ ማሽን የሚፈልጉ አይነት ታካሚዎች ናቸው ማለት ነው። ስለዚህ የበሽታው ሁኔታ በከፍተኛ ሁኔታ እየጨመረ እና አደገኛ መሆኑን የሚያሳይ ነው። በተቃራኒው ግን በሽታውን ለመከላከል እና ለመቆጣጠር የሚደረጉ ስራዎች በመስሪያ ቤቶችም ይሁን በማህበረሰቡ ዘንድ በጣም የቀነሰበት ሁሉ የቀረበት ሁኔታ እንዳለ ነው ገንዘበው ማለት ነው። የኮሮና ቫይረስ ወረርሽኝን ስርጭት ለመግታት አልፎም ለማስቆም መደረግ ስላለባቸው ቅድመ ጥንቃቄዎችም የሕክምና ባለሙያዎቹ ምክር ሀሳቦችን ሰጥተዋል። ሰው የሚገዛበት ቦታ የገበያ ቦታ ሊሆን ይችላል፣ ትምህርት ቤት ሊሆን ይችላል፣ ባንክ ቤት ሊሆን ይችላል። ትኔት ርቀታችን ብንጠብቅ የአፍ ሽፋን ብንጠቀም እና እጃችን ብንታጠብ በጣም አስፈላጊ ነው እና ይህን በሽታ አትሊስት መቆጣጠር እንችላለን ብዬ አስባለሁ። መሆን ያለበት ህብረሰቡን በድጋሜ በደንብ ግንዛቤ ማስጨበጥ፣ አመለካከቶቻቸውን እንዲቀይሩ የማድረግ ስራ መስራት ያስፈልጋል። ሁለተኛው ደግሞ ህግን የማስከበር ይህንን ስል ማስክ ማድረግን በህግ ተጠያቂነት የማያደርጉ ሰዎች እንዲጠይቁ የማድረግ ስራ እና የመቆጣጠር ስራ መሰራት ይኖርበታል። እንዲሁም ደግሞ አካላዊ ንግግም እዛው መልኩ ብታይ እና ቁጥጥር ብደረግበት በሽታውን ለመቆጣጠር እና ለመከላከል ይረዳል ብዬ አስባለሁ። የኢትዮጵያ ጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት የኮቪድ አስራ ዘጠኝን ወረርሽኝ በተመለከተ በጋራ በሚያወጡት ዕለታዊ ሪፖርት በኢትዮጵያ ከአንድ መቶ አስራ ስምንት ሺህ ሰዎች በላይ በኮቪድ አስራ ዘጠኝ ሲያዙ ከአንድ ሺህ ስምንት መቶ ሰዎች በላይ ደግሞ ህይወታቸውን አጥተዋል። ለአሜሪካ ድምፅ ናኮር መልካ ካምቦ። ናኮር መልካን ለዘገባው እናመሰግናለን። ዘገባዎቻችን ይቀጥላሉ። በቀጣዩ ሪፖርት ደግሞ ዩናይትድ ስቴትስ እና የኮቪድ ክትባትን ይሆናል የምንመለከተው። የዩናይትድ ስቴትስ ፌዴራል መንግስት ያጸደቀው የኮሮና ቫይረስ ክትባት ግንባር ቀደም ሆነው ለሚሰሩ የህክምና ሰራተኞች ተመድቦ ለመከተብ በቅተዋል። በሀገሪቱ ከ300 ሺህ በላይ ሰዎች በኮቪድ-19 ምክንያት ህይወታቸውን አጥተዋል። ክትባቱ አገልግሎት ላይ መዋል መቻሉ ታዲያ ቫይረሱን ለመዋጋት በተደረገው ጥረት እመርታ ላይ ሊደርስ መቻሉን የጤና ባለስልጣናት መናገራቸውን የጂስስመን ኦኒ ዘገባ ይጠቁመናል። አዳነች ፍሳሀዬ ታቀርበዋለች። ሁለት ነጥብ ዘጠኝ ሚሊዮን የሚሆን ክትባት የጫኑ የጭነት መኪኖች በዩናይትድ ስቴትስ ዙሪያ መሽከርከር ጀምረዋል። ይህም በጨለማው ወቅት የተስፋ ምልክት ተደርጎ ታይቷል። የፋይዘር ባዮቴክ ክትባትን በመጀመሪያ የሚያገኙት ለአደጋ የተጋለጡ የተባሉ የጤና ሰራተኞች ናቸው። ክትባቱ መከፋፈል የጀመረው ዩናይትድ ስቴትስ ውስጥ የኮቪድ-19 መዛመት እየበረታ ሄዶ የሙታኑ ቁጥር እየጨመረ በሄደበት ወቅት ነው። የጆንስ ሆፕኪንስ ዩኒቨርሲቲ በገለጸው መሰረት ወደ 300 ሺህ የሚጠጉ ሰዎች ሕይወታቸውን አጥተዋል። የኮቪድ መዛመት ከበረታባቸው ክፍላተ ግዛት መካከል አንዱ ኒው ጀርዚ ነው። Phil Murphy, yeah, Kuflekzatu, Democratas Radarina Cho. For all the good news, the light at the end of the tunnel and the vaccine exemplifies that as much as anything, the next number of weeks are going to be hell, I fear. So we're begging with people to. Ahun Melkamzina, yeah, you know. But Lama Washa, Micharasha, like Brahani, yeah, you know. Ketavatu Magenetu, yeah, Miasa, you know. ነገር ግን በቀጣዮቹ ሳምንታት ከባድ ሁኔታ እንደሚኖር ሳስብ እሰጋለሁ። ሰዎች እንዳይዘናጉ እየተማጸምን ነው። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ሞደርና የተባለው ኩባንያ የሚያመርተው የክትባት መድኃኒትም ለአስቸኳይ ጊዜ ጥቅም ላይ እንዲውል ለማጽደቅ እያሰበ መሆኑ ታውቋል። አንዳንድ የጤና ባለሥልጣኖች አንዳንድ ሰዎች ክትባት መውሰዱን ሊያቅማሙ ይችላሉ የሚል ስጋት አላቸው። ዶክተር ስቲቭን ፓርዲ በተለያየ ምክንያት ክትባቱን ለመውሰድ የሚያቅማሙ ብዙ ሰዎች አሉ። ስለሆነም ስለ ክትባት መድኃኒቱ አስተማማኝነት ለማስረዳት መቻል አለብን። ለራሳችንም ሆነ ለመላው ማህበረሰብ ጠቃሚነቱ ምን ያህል ወሳኝ መሆኑን ማስገንዘብ ግድላል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ድሃ ሀገሮችም ክትባቱን የሚያገኙበት እድል መኖር አለበት በማለት አስገንዝበዋል። ሀገሮች ለክትባቱ መድኃኒት ገንዘብ መመደብ አለባቸው ሲባል በሌሎች የሕክምና አገልግሎቶች ላይ ይውል የነበረው ገንዘብ ችላ ተብሎ ለክትባቱ ይሆናል ማለት ነው። በታዳጊ ሀገሮች ያለው የበሽታ ሁኔታ ሲታይ ለሌሎች በሽታዎች ሕክምና ይውል የነበረውን ገንዘብ ለኮቪድ ክትባት ማዋሉ የሚያስገኘውን ጥቅም ሚዛን ማጤን እንደሚያስፈልግ ብዙ ሰዎች እያስገነዘቡ መሆናቸውን በናይጀሪያ የጆንስ ሆፕኪንስ ስራ አስኪያጅ ዶክተር ቺዞባ ወኖዲ ጠቁመዋል። መዳናችን ለዘገባው እናመሰግናለን። ክቡራትና ክቡራን የምታደምጡት በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የቅዳሜ ታህሳስ 10 ምሽት ፕሮግራማችንን ነው። ዝግጅታችንን በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ ገጻችን አት ቪኦኤ አምሃሪክ ላይ በቀጥታ ልታደምጡ ትችላላችሁ። አብራችሁን ቆዩ። ከውልና ሕግ አግባብነት ውጪ ተንቀሳቅሰዋል ያላቸውን የስልሳ ሶስት ተቋማት ፈቃድ መሰረዙን የማዕድንና ነዳጅ ሚኒስቴር አስታወቀ። በሌላ በኩል ወደ ብሔራዊ ባንክ መግባት የነበረበት በሁለት ቢሊዮን ብር የሚገመት ወርቅ በትግራይ ክልል መዘረፉን ሚኒስቴሩ ገልጿል። ሙክታር ጀማል ዝርዝሩን ይዘዋል። የማዕድንና ነዳጅ ሚኒስቴር ፍቃዳቸው መሰረዙን ያስታወቃቸው ተቋማት በማዕድን ማምረትና ምርምር ላይ እንደ እንደተሰማሩና ባሳዩት የአፈጻጸም ድክመት የሕዝብና የመንግሥት ሀብት እንዲባክን በማድረግ የሰጣቸውን ፍቃድ በጊዜ አለማሳደስ፣ ከአቅም በታች በማምረትና የሮያሊቲ ክፍያ ባለመፈጸም ምክንያቶች ፍቃዳቸው እንዲሰረዝ መደረጉ ተገልጿል። የማዕድንና ነዳጅ ሚኒስትሩ ኢንጂነር ታከለ ኡማ ለጋዜጠኞች በሰጡት መግለጫ እንዳስታወቁት ፍቃዱ ከተቋረጠባቸው 63 ተቋማት ውስጥ 38ቱ በማዕድን ምርት ላይ ቀሪዎቹ ሀያ አምስት ተቋማት ደግሞ በማዕድን ምርምር ላይ የተሰማሩ መሆናቸው ተብራርቷል። ፈቃዳቸው የተነጠቁ የማዕድን ቦታዎች በአፋጣኝ ወደ ሥራ እንዲገቡ፣ የሀገርና የህዝብ ሀብት በተገቢው መልኩ ጥቅም ላይ እንዲውልም እየተደረገ መሆኑ ተጠቁሟል። እርምጃው የተወሰደባቸው ተቋማት ከጥፋታቸው እንዲታረሙ ተደጋጋሚ ምክር ሲሰጣቸው መቆየቱን እና ድጋፍ ሲደረግላቸው የነበረ ቢሆንም ሊስተካከሉ ያልቻሉ ናቸው ሲሉ ኢንጂነር ታከለ ኡማ ገልጸዋል። የተሰረዙ የፈቃድ አይነቶች ብዙ ናቸው። ከትልቅ ካምፓኒዎች እስከ ትንንሽ ናቸው። ለምሳሌ አንደኛው ብዙ ሚሊዮን ብር ስንከፍልበት የነበረው የአይሲኤል የዚህ ፖታሽ ህጋዊ የፈቃድ ላይሰንሱን ሰርዘናል። ምክንያቱም ከፖታሽ ምርት ጋር አሁን ያለው ክርክር አይገናኝ ክርክሩ ያለው የኢትዮጵያ መንግስት ይህን አከል ብር መክፈል ሲገባ አልከፈልክም የሚለው ነው። መሬቱ ደግሞ እዚህ ነው ያለው እና የአይሲኤል የሚባሉ ኢንተርናሽናል ኮርት ላይ ያለው አንድ ክርክር አለ ማለት ነው እሱ ክርክሩ እንዳለ ሆነው ከዛ በታች ግን የኛ የመንግስት ጥያቄ መክፈል የነበረብህን ሳትከፍል ወጣ ስለሆነ ክርክሩ ከላይሰንስ ጋር አይገናኝም። ዝም ብሎ የሀገር ሀብት በላይሰንስ ደረጃ ይዞ ስላለ እሱ ተሰርሯል። አንዱ ትልቁ ነገር ከዛ በታች ያሉ ለስምንቶ ፋብሪካ የሚያገለግሉ የጀምስቶን፣ የፖሚስትን እንሽ ላይሰንሶች ጨምሯል። ለምሳሌ ዳንጎት ያለበት ዳንጎት ግን ሙሉ በሙሉ ሳይሆን አንደኛውን ላይሰንስ ለብዙ ጊዜ በዚህ ምራሻ አካባቢ ይዞ ሳምርት ለአስር አመት ቆይቶ ስለዚህ ካልተጠቀመበት ሌሎች የስምንቶ ፋብሪካዎች ደግሞ ስለሚፈልጉት ተጨማሪም የስምንቶ ፋብሪካዎች ወደ ምርት እያስገባልና ወደ ልማት እያስገባል ስለሆነ አንድ ካምፓኒ ዝም ብሎ በዘፈቀደው መልክ ሀብት ይዞ መቀጠል የለበትምና የሀብት አንደኛው ፍላጎታል። ሰፊ ፍላጎት አለ። ሀብት ደግሞ ውስን ነው። እነዚህን የማጣመር የማስተካከል ስራ ስለሆነ ትላልቆቹ እነዚህ ናቸው። የኢትዮጵያ የማዕድን ዘርፍ ብዙ ሊሰራበት የሚገባ መሆኑን የገለጹት የማዕድንና ነዳጅ ሚኒስቴሩ ኢንጂነር ታከል ኡማ ባለፉት አምስት ወራት ብቻ ከማዕድን የወርቅ ዘርፍ ወደ 303 ሚሊዮን የአሜሪካ ዶላር የውጭ ምንዛሬ መገኘቱን አስታውቋል። ከ4083 ኪሎግራም ወርቅ የተገኘው የውጭ ምንዛሬ 300 ሚሊዮን የአሜሪካን ዶላር የሚጠጋ ሲሆን ከተለያዩ ጌጣጌጦች ወደ 3 ሚሊዮን ዶላር ተገኝቷል ብለዋል። በሌላ በኩል ከየክልሎቹ ተሰብስቦ ወደ ብሔራዊ ባንክ ይገባ ከነበረ የወርቅ ክምችት ውስጥ ወደ ሁለት ቢሊዮን ብር የሚገመት ወርቅ በትግራይ ክልል መዘረፉን የማዕድንና ነዳጅ ሚኒስተሩ ኢንጂነር ታከለ ኡማ አስታውቀዋል። ሕግን ከማስከበር ሂደታችን በፊት ንብሮ አንድ ብሔራዊ ባንክ ስላለን ወደ ብሔራዊ ባንክ ይመጣ ነበረ። እኛም ሁለት ማዕከላት አሉን። አንደኛው ሽሬ፣ አንደኛው ደግሞ ከሽሬ ቀጥሎ ያለው ማዕከላት ነበሩ። ወር ይመጣ ነበረ። ሕግ ከማስከበር ስንጀምር በፊት ማለት ነው። ከዛ በፊትም ያው ጥያቄዎች ነበሩ ስለሚታወቅ እዛ ውስጥ ዲቴል መግባት የለብኝም። ግን ዋናው በተለይ ላለፍኩት ሁለት ወር ደግሞ ያው ዘራፊ ቡድን ወስጦታል። ምንም ይሄ ግልጽ ነው ማለት ነው። ምን የለመደው እንደሚባለው ማለት ነው። ስለዚህ ያለፉት ሁለት ወራትን ወስዷል። ወደ 3346 አካባቢ በ26 ዓመቱ ወደ 700 ይሄዳል። ስለዚህ ያንን ወደ ብሔራዊ ባንክ ወንድም ወደ ማዕከል ሳይገዛ ያው ዘራፊ ቡድን ወስዶታል ማለት ነው። እንግዲህ ወርቅ መቼም አይበላም። የወጣው ገና ተጣርቶ ወደ እንትን ያልገባ ነው። ስለዚህ ምን እንደሚያደርጉበት አናገ ለራሳቸው የሚኖሩ አይኖሩ ስለማይታወቅ ሄዶ ሄዶ ከሀገር የወጣ አይችልም፣ ግን ወደ ብሔራዊ ባንክ አልገባም። ስለዚህ አንድ ቀን ሁሉ ነገር እየተረጋጋ ስለሆነ ወደ ወርቅ ልማት ትግራይ ክልል ስለሚጀምር በቅርብ ጊዜ ሁሉም ነገር ሰላም እየሆነ ስለሆነ ወደዛ እንገባለን ብዬ አስባለ። ወደ ማዕድን ዘርፍ ለሚገቡ ባለ ሀብቶች ውጣ ውረድን በመቀነስ የተለያዩ መረጃዎች በተደራጀ መንገድ ፍቃድ የመውሰድና የማመልከት ሂደትን የሚያቀል ዘመናዊ የካዳስተር ፖርታል ስርዓት በመዘጋጀት ላይ ይገኛል ያለው የሚኒስትሩ መግለጫ ሂደቱ በየወረዳዎች የሚገኙ የማዕድን ሀብት ለይቶ የሚያስቀምጥና በፍቃድ አሰጣጥ ላይ በክልሎችና ፌዴራል መካከል መናበብ እንዲፈጠርም ይረዳል ተብሏል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር ጀማልን እናመሰግናለን። በመጨረሻው ዘገባችን ወደ ኬንያ እንሻገር። ኬንያ በሀገሯ ከሀምሳ ዓመታት በላይ ለኖሩ የሾና ማህበረሰብ አባላት ዜግነት መስጠቷ ታወቀ። ከዚምባብዌ ወንጌል ለመስበክ ወደ ኬንያ እንደመጡ የሚነገሩት የሾና ማህበረሰብ አባላት ባለፉት ዓመታት ያለ መታወቂያ በመኖራቸው ኑሯቸው አስቸጋሪ ሁኔታ ውስጥ እንደነበረ ይናገራሉ። አባላቱ ባለፈው የኬንያ የነጻነት ቀን ሲከበር የሀገሪቱ ፕሬዚደንት ኡሁሩ ኬንያታ እጅ የዜግነት ማስረጃ ሰነድ ወስደዋል ገልሞ ዳዊት ተከታትሎታል የሾና ማህበረሰብ አባላት ከ60 ዓመት በፊት ነበር ከደቡብ ማይከላዊ አፍሪካዊት አገር ዚምባብዌ ወደ ኬንያ የመጡት በብሪታንያ ቅኝ ገዢ ዘመን ወደ ምስራቅ አፍሪካ ወንጌል ለመስበክ የመጡት እነኚህ ማህበረሰብ ኬንያ ነጻነቷን ስታገኝ የመጡበት መታወቂያ ወዲያው ተቀባይነት ያጣል ታዲያ ከዛ በኋላ እስከ ባለፈው ሳምንት ድረስ በኬንያ የሚኖሩ የሾና ማህበረሰብ አባላት ያለምንም የመታወቂያ ወረቀት በኬንያ ይኖሩ ነበር። ምስስ ጆዋና ዱቤ ከቤተሰባቸው ጋር ነበር ከዝምባብዌ ወደ ኬንያ የመጡት። ይህ 57 ዓመት አዛውንት እናት የዜግነት መታወቂያ ካርድ መከልከል ያደረሰባቸውን እንግልት ይናገራሉ። ልጆቻችን የልደት ማስረጃ ስለማያገኙ ትምህርት ቤት ለማስመዝገብ በጣም ችግር ነው። ታመን ሆስፒታል ስንሄድ መታወቂያ የለንም ወንድሞቼ ያለ ስራ እየተቀመጡ ነው። ሌሎች ደግሞ ሰው ቤት ነው የሚኖሩት። ሰርቶ ገንዘብ ማግኘት ስለማይቻል ብዙዎች ከክራይ ቤት ተባረዋል። በጣም ትልቅ ችግር ውስጥ አልፈን ነው እዚህ የደረስ ነው ይላሉ። ማይክል ኮሊንስ የሾና ማህበረሰብ አባል ነው። ከናይሮቢ ወጣ ብሎ በሚገኘው እንጎንግ በሚባል ቦታ እንደተወለደ ይናገራል። ኮሊንስ በተለይ ያለ መታወቂያ ካርድ መኖር ለወጣቶች አዳጋች መሆኑን ነው የገለጸው። እዚህ መሀል ከተማ ውስጥ እንኳን ስትሄድ ፖሊስ ያይና ያስቆመሃል የውድለኛ ካሎንክ ትያዝ አለ። ካሙኩንጂ በሚባል ቦታ ታስራ ያለው ኩዩ በሚባል ቦታም እንዲሁ ኢንዱስትሪያል ኤሪያም እንዲሁ። በጣም ረዥም ጊዜ ቆይቻለሁ በእስር በተለይ ኢንዱስትሪያል ኤሪያ በነበርኩ ጊዜማ ከእኔ ጋር የታሰሩ የሌላ አገር ሰዎች ተለቀው እኔ ብቻ መሄጃ አጥቼ ሲቸገር የነበርኩበት ሁኔታ ነበር ይላል ኮሊንስ። የኬንያ የሰብአዊ መብት ኮሚሽን ቢሮ የሾና ማህበረሰብ አባላት የኬንያ መንግስት የሚሰጠውን አገልግሎት እንዲያገኙ ስሟገትላቸው የነበረ ድርጅት ነው። በኬንያ ከግማሽ ምዕተ ዓመት በላይ የኖሩት የሾና ማህበረሰብ አባላት የመታወቂያ ካርድ መከልከላቸው በተለይ በሴቶቻቸው ላይ ስላስከተለው ችግር የኬንያ ሰብአዊ መብት ኮሚሽን ፕሮግራም ዘርፍ ኃላፊ ዲያና ጌቼንጎ ትናገራለች። እንግዲ ዋዎ ወመዘሊ ወኙምባኒ ዋናዘሊያ ኙምባኒ የሾና ሴቶች የወሊድ አገልግሎት አያገኙም። የቤተሰብ እቅድ አገልግሎት አይሰጣቸው። ታመው እንኳን ወደ ሆስፒታል ሲሄዱ የአገልግሎት ክፍያቸው ከሌሎች የውጭ ሀገር ዜጎች ጋር እኩል እንዲከፍሉ ይገድዳሉ። ስለዚህ ብዙዎቻቸው ሲታመሙ ተገቢ ሕክምና ሳያገኙ ቤት ውስጥ ነው ህይወታቸው የሚያልፈው እና በጣም ችግር ውስጥ ነው የነበሩ ትላለች። ባለፈው ቅዳሜ ግን ኬንያ በሀገሯ ለሚኖሩ ለሾና ማህበረሰብ አባላት የሀገሩ የዜግነት መታወቂያ ሰጥታለች። ፕሬዚደንት ኡሁሩ ኬንያታ የኬንያ ነጻነት ቀን ሲከበር ለ1600 በላይ የሾና ማህበረሰብ አባላት የመኖሪያ ፍቃድ ካርዳቸውን አስረክበዋቸዋል። ከተወለደበት ቀን አንስቶ ሀገር አልባው ነው ያደገው ኮሊንስ፣ ስሜቱ ልዩ ነበር ይላል። አሁን ልጆቼ፣ የልጅ ልጆቼ ሀገር አላቸው ማለት ነው። ሰርቶ ራሳቸውን የሚያሻሽሉበት ቦታም ይኖራቸዋል። እኔም ፓስፖርት ማግኘት ፈልጋለሁ። ቤተሰቦቼ መጀመሪያ የኖሩበት የነበረ ሀገር እጄ ዘመዶችን ይጠይቃለሁ ካገኘዋቸው የእናንተ ሰው ነኝ፣ ግን ዜግነት የኬንያዊ ነው ብዬ እነግራቸዋለሁ፣ ይላል ኮሊንስ። በኬንያ ኪያምቦ አካባቢ በብዛት የሚኖሩት የሾና ማህበረሰብ አባላት ቁጥራቸው በውል ባይታወቅም ከ3000 እስከ 4500 ይገመታል፣ ይላል የኬንያ ሰብአዊ መብት ኮሚሽን። ዲያና ግቼንጎ የኮሚሽኑ ፕሮግራም ዘርፍ ኃላፊ አሁን መንግስት ለይቶ የመታወቂያ ካርድ የሰጣቸው ወደ 1600 ገደማ ብቻ መሆናቸውን ገልጻ የተቀሩትን የመለየቱ ስራ ይቀጥላል ብላለች። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ። I'm It's a bureaucratic